የአውስትሬሊያ ጠቅላይ ሚኒስትር ስኮት ሞሪሰን በአውስትሬሊያ ልዩ ኃይል አፍጋኒስታን ውስጥ የተፈጸሙ ሕጋዊ ያልሆኑ ግድያዎች ማጎሳቆሎችና መሸፋፈኖችን አስመልክቶ በጦር ወንጀል ሊያስጠይቅ የሚችል ሪፖርት ይፋ መሆን ጋር ተያይዞ ለአፍጋኒስታን ፕሬዚደንት አሽራፍ ጋኒ ይቅርታን ጠይቀዋል። ሪፖርቱ ከአራት ዓመት ምርመራ በኋላ በፖል ብራይተን ይፋ ሆኗል። ይቅርታዎቹ ባለ ሁለት ዘርፎች ሲሆኑ፣ አንደኛው ለአፍጋኒስታን ሕዝብ፣ ሁለተኛው ለአውስትሬልያ ነው። ለአፍጋኒስታን ህዝብ፣ በአውስትሬልያ መከላከያ ኃይል ስም በቅንነትና ያላንዳች ማወላወል ለተፈጸሙት የስህተት ተግባራት በአውስትሬልያ ወታደሮች ስም ይቅርታን ጠይቃለሁ። ይህ ዓይነቱ ባህሪ የአፍጋኒስታን ሕዝብ አገራቸውን እንድናግዝ ያሳደረብንን እምነት ከበሬታ የነሳ ነው ለአውስትሬልያ ህዝብ በአውስትሬልያ የመከላከያ ኃይል ለተፈጸሙት የስህተት ተግባራት በትህትና ይቅርታን ጠይቃለሁ የመከላከያ ኃይላችሁ አገራችንና ጥቅሞቿን የሀገራችንን እሴቶችንና ህጎችን ተከትሎ እንዲያስከብር መጠበቃችሁ ትክክል ነው በማለት የአውስትሬሊያ መከላከያ ኃይል ጠቅላይ ኢታመጆር ሹም ጄኔራል አንገስ ካምቤል የይቅርታ ተማጽናቸውን አቅርበዋል። አራት ዓመታት የፈጀው ምርመራ በጦር ወንጀል ሊያስጠይቁ የሚችሉ ግድያዎችን፣ ማጎሳቆሎችና የመሸፋፈን ተግባራት በአውስትሬሊያ ወታደሮች መፈጸማቸውን ይፋ አድርጓል። ብሬይተን ሃምሳ ሰባቱ ክስተቶች ምናልባትም በአውስትሬሊያ ታሪክ ታሪክ ውስጥ ታይተው የማይታወቁ አሳፋሪ ተግባራት ናቸው ሲሉ ገልጠዋል። ከሪፖርቱ ጋር የተያዘው ምክረ ሀሳብ 19 የአውስትሬልያ ወታደሮች ወጣት ወንዶችንና እስረኞቹን አካቶ በ39 የአፍጋኒስታን ሰላማዊ ሰዎች ላይ ግድያ በመፈጸም ተግባር የወንጀል ምርምራ እንዲካሄድባቸው ትጠቆማለ። ክስተቶቹ የተፈጸሙት የከረሩ ውጊያዎች በሰፈኑበት ወቅት ሳይሆን ወታደሮቹ የዓለም አቀፍ ሕግና የጦር ወንጀለኞች ግንዛቤን ጨብጠው ባለበት ሁኔታ እንደሆነም ተገልጧል። ገዲብ ያልሆኑ ወታደሮች ከደም ጋር እንዲለማመዱ በሚል እስረኞች የመጀመሪያ ግድያዎቻቸው እንዲሆኑ ተደርጓለ። ግድያዎችንም ለመሸፋፈን በአውስትራሊያ ወታደሮች የሟቾች አስከሬኖች ስር መሳሪያዎች ተሸጉጠዋለ። ድርጊቶቹ የመከላከያ ኃይል ኢታ ማጆር ሹም አንገስ ካምቢልን የአውስትሬሊያ መከላከያ ኃይል ዓለም አቀፍ መልካም ስም ያጎደፈ አሰኝቷል። ይህ በእንዲህ እንዳለም የአፍጋኒስታን ፕሬዚደንት አሽራፍ ጋኒ ቃል አቀባይ በበኩላቸው ሪፖርቱ ይፋ ከመሆኑ አንድ ቀን ቀደም ብለው ጠቅላይ ሚኒስትር ስኮት ሞሪሰን ጥቂት የአውስትሬሊያ ወታደሮች በፈጸሙት የሥነ ምግባር ጉድለት ጥልቅ ሐዘን የተሰማቸው መሆኑንና ፍትህ ውን እንደሚሆንም ለፕሬዚዳንቱ ቃል መግባታቸውን ተናግረዋል። ጄኔራል ካምብልም በበኩላቸው በፊናቸው ላቻቸው የአፍጋኒስታን ሰራዊት ኤታማዦር ሹም ጄኔራል ያሲን ዚያ ይቅርታ መጠየቃቸውን ጠቅሰዋል። ጄኔራሉ አክለውም በሪፖርቱ ላይ የሰፈሩት 143 ምክረ ሐሳቦችን በሙሉ በግብር ላይ ለመዋል የተቀበሉ መሆኑንና የዘመቻ መዋቅር የቁጥጥር ሥርዓትና በጠቅላላው የሰራዊቱ ባህል ላይ ለውጦች እንደሚደረጉ አስታውቀዋል። ከምክረ ሐሳቦቹ ላይ እንደሰፈረው ለሰለባዎቹ ቤተሰቦች በወንጀሎቹ ላይ የሚመሠረቱ ክሶች ሳይጠበቁ ካሳ እንዲከፈል የሚደረግ ያደረግ መሆኑንና በድርጊቱ ላይ ተሳታፊ ሆነው የወታደራዊ ግልጋሎት ሜዳሎችን በተቀበሉት ላይም የሜዳል ቅበላ ብቁነታቸውን አስመልክቶ ክለሳ እንደሚደረግ ተነግረዋል። ጀኔራል ካምብል ራሳቸውን ጨምረው በከፍተኛ ወታደራዊ እዝ ሰንሰለት ያሉ አዛዦች ጉዳዩን ለአደባባይ ለማዋል ተጨማሪ ጥረቶችን ባለማድረጋቸው ጸጸት እንደሚሰማቸው ገልጠዋል።